ዓቃቤ ሕግ የሰማያዊ ፓርቲ የሕዝብ ግንኙነት ቢሮ ኃላፊ በነበሩት ዮናታን ተስፋዬ ላይ የሽብር ወንጀል ለመፈጸም በመዘጋጀት በማሴርና በማነሳሳት ወንጀል ክስ መስርቶባቸዋል። አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ደግሞ የኢትዮጵያ መንግስት ተከሳሹን በአስቸኳይና ያለ አንዳች ቅድመ ሁኔታ እንዲለቅ ጠይቋል። በሌላ በኩል ችሎት በመዳፈር የእስራት ቅጣት ተጥሎባቸው የነበሩት የቀድሞ የአንድነት ፓርቲና የሰማያዊ ፓርቲ አመራር አባላት መለቀቃቸው ታውቋል። መለስካቸው አምሃ ከአዲስ አበባ ተጨማሪ አለው። አቃቤ ሕግ ባቀረበው የክስ ማመልከቻ ላይ እንደሚለው የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበሩት አቶ ዮናታን ተስፋዬ የኦሮሞ ነጻነት ግንባርን ዓላማ ለማሳካት በፌስቡክ በተለያዩ ቀኖች የተለያዩ ጽሑፎችን በማውጣት የሽብር ድርጊት እንደፈጸሙ ይዘረዝራል። አቃቤ ህግ በኢትዮጵያ ፓርላማ በአሸባሪነት የፈረጀውን ወይንም የሰየመውን ኦነግን ግን የሀገሪቱን መሠረታዊ ፖለቲካዊ፣ ህገ መንግሥታዊ፣ ኢኮኖሚያዊ ወይንም ማኅበራዊ ተቋማትን ለማናጋትና ለማፈራረስ አስቦ የሚንቀሳቀስ ቡድን እንደሆነ አመልክቶ ተከሳሽ የሽብር ቡድኑን ዓላማ ለማሳካት የአዲስ አበባና የኦሮሚያ ክልል ልዩ ዞኖች የተቀናጀ ማስተር ፕላንን ሽፋን በማድረግ በተለያዩ ወረዳዎች የተጀመረውን አመፅና ብጥብጥ እንዲቀጥልና ሌሎችን ለማነሳሳት አስቦ በሚጠቀምበት ድረገጽ ወይም ፌስቡክ ዮናታን ተሬሳ ረጋሳ በሚል ከላይ የተገለጹ ቀስቃሽ ጽሁፎችን በመጻፍ በፈጸሙ የሽብርተኝነት ድርጊት ለመፈጸም ማቀድ ማዘጋጀት ማሴርና ማነሳሳት ወንጀል ተከሷል፣ ይላል የአቃቢ ሕግ የክስ ማመልከቻ። አቶ ዮናታን ፍርድ ቤት በቀረቡበት ዕለት ዳኛ ባለመሟላቱ ከጽሕፈት ቤት እንደተሰናበቱና ለግንቦት 15 ቀን 2008 ዓ.ም እንዲቀርቡ ፍርድ ቤቱ እንዳዘዘ ታውቋል። ዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት አምነስቲ ኢንተርናሽናል የዮናታን ተስፋይን ክስ የፈጠራ ክስ ነው ካለ በኋላ የኢትዮጵያ መንግስት ባለሥልጣናት ይህን ታዋቂና ተቃዋሚ የፖለቲካ ሰው በአስቸኳይና ካላንዳች ቅድም ሁኔታ እንዲፈቱት ጠይቋል። ዮናታን የሞት ቅጣትን ሊያስከትል በሚችል የፈጠራ ክስ ተከስቷል ያለው አምነስቲ ኢንተርናሽናል ክሶቹ ሁሉ የተመሰረቱት በፌስቡክ ገጹ ላይ ባወጣቸው አስተያየቶች ብቻ እንደሆነም ያትታል። በአምነስቲ ኢንተርናሽናል የምስራቅ አፍሪካ የአፍሪካ ቀንድና የታላላቅ ሐይቆች አካባቢ ዲሬክተር ሙቶኒ ዋኔኪ፣ የኢትዮጵያ ባለሥልጣናት የሚቃወሟቸውን ሁሉ በአሸባሪነት መክሰሳቸው እየጨመረ ነው። ዮናታን ተስፋዬ በኦሮሚያ ክልል ተከስቶ ሊሆን ይችላል ስለተባለው የመሬት ነጠቃ ተግባር ተቃውሞ ጽፏል። ይህ ደግሞ ወንጀል አይደለም፣ አለ ጥርጥር ደግሞ አሸባሪነት አይደለም ብለዋል። እሱና ከእርሱ ጋር በተመሳሳይ ሁኔታ የታሰሩ አያሌ ሰዎች በአስቸኳይና አለምንም ቅድመ ሁኔታ መፈታት አለባቸው ሲሉም ጠይቀዋል። ሙቶኒ ዋኔኪ ጨምረውም ዮናታን ተስፋዬን ከኦነግ ጋር ሊያያይዙት የሚችሉ የሚታዩ ምልክቶች የሉም። የእሱ እስር መንግሥት ከባድ ጉድለት ያለበትን የጸረ ሽብር ሕግ ተግባራዊ ለማድረግ ምን ያህል ርቀት እንደሚሄድ ተጨማሪ ምሳሌ ነው። ይህ ሕግ ተቃውሞን ለማፈን እንደገና በጥቅም ላይ እየዋለ ነው ሲሉ ዋኔኪ እርምጃውን ኮንነዋል። በሌላ በኩል ደግሞ የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽ እና የሰማያዊ ፓርቲ አመራር አባል የነበሩት አቶ የሽዋስ አሰፋ ዛሬ ከእስር መለቀቃቸው ታውቋል። አቶ ዳንኤል እና አቶ የሽዋስ ነሐሴ አሥራ አራት ቀን 2007 ዓመተ ምህረት የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጠው ውሳኔ አቃቤ ሕግ የመሰረተባቸውን የአሸባሪነት ክስ መከላከል ሳያስፈልጋቸው አሰናብቷቸው ነበር። ይሁንና ቀደም ሲል በነበረው የፍርድ ሂደት ችሎት ተዳፍራቸዋል በሚል ፍርድ ቤቱ በዚሁ መዝገብ የእስር ቅጣት ወስኖባቸው ስለነበረ እስከ ዛሬ ዕለት በወህኒ ቤት ቆይተዋል። ሌላው በተመሳሳይ ቅጣት በእስር የሚገኘው የአረና ትግራይ ለሉዓላዊነትና ለዲሞክራሲ የአመራር አባል የነበሩት አቶ አብርሃ ደስታ ደግሞ ሐምሌ 1 ቀን 2008 ዓ ም ከእስር እንደሚፈቱ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ